እንደ ሀገር ታህሳስ 12 የተጀመረው ሀገር አቀፍ የታክስ ንቅናቄ ከ345000 በላይ ነጋዴዎች በህጋዊነት ተመዝግበው በሚሰሩባት አዲስ አበባም ዛሬ ተጀምሯል። በሀገር አቀፍ ደረጃ የተለያዩ የሙስና፣ የኮንትሮባንድ፣ የህግ ማስከበር አቅም ማነስና ሌሎች የገቢ ግብር አሰባሰብ ዘርፍ ችግሮች በአዲስ አበባም ጎልቶ የሚስተዋሉ እንደሆነ በዚህ ወቅት የተነገረ ሲሆን ነጋዴዎች ባገኙት መጠን ፍትሐዊ የሆነ ግብር እንዲከፍሉ በፈቃደኝነት ላይ የተመሰረተ የታክስ ሪፎርም ማስፈለጉ ለንቅናቄው መነሻ መሆኑን የአዲስ አበባ ከተማ ገቢዎች ባለስልጣን ዋና ዳይሬክተር አቶ ሺሰማ ገብረስላሴ ተናግረዋል። ለግብር ከፋዩ ከብልሹ አሰራር የጸዳና በግብር ከፋዩና ተቀባዩ መካከል መተማመን ያለው አሰራር ስርዓት መዘርጋትም በቀጣይ ሊሳካ የታሰበ መሆኑንም አብራርተዋል። በለየናቸው ችግሮች መንስኤዎች፣ እንዲሁም ከሁሉም ባለድርሻ አካላት ጋር የጋራ መግባባት ለመፍጠር በተግባባነው መጠን የየበኩላችንን ድርሻ ለመወጣት መጠያየቅ በሂደትም ገቢን በፈቃደኝነት አሳውቁ የመክፈል ባህል ለማሻሻል ቀላልና ውስብስብ ያልሆኑ የግብር ከፋዮች ቅሬታ በመፍታት ለስር ነቀል ተቋማዊ ለውጥ ምቹ ሁኔታን ለመፍጠር ሕገወጥነትን ለመከላከል እና በቂ የልማት ገቢ በወቅቱ ለማሰባሰብ የተሰበሰበውንም የት ለምንና እንዴት እንደዋለ የምንከታተልበት ሁኔታ ለማመቻቸት መንግስት የሚገባውን እንዲያገኝ ማድረግ ግብር ከፋዩንም በሰራውና ባገኘው ልክ ታስቦ ግብር ከፋይ እንዲሆን ማድረግ ዋናው ትኩረት መሆኑን የገለጹት የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ በዘርፉ የሚስተዋሉ ችግሮችን በዘላቂነት ለመፍታት የታክስ ኮሚሽን መቋቋሙን አውስተው ከ23 ዓ.ም ወዲህ ጉዳያቸው በፍርድ የታየና በመታየት ላይ ያለ የ1780 ነጋዴዎች እዳ እንዲሰረዝ ጫፍ ላይ መደረሱንና ሌሎች ለንግዱ ማህበረሰብ ያደሉ ውሳኔዎች መተላለፋቸውንም አስረድተዋል። በተለይ ከ2003 ጀምሮ ከአቅማቸው በላይ ተመድቡባቸው ያንን መክፈል ሳያቅታቸው የፍትህ ያለህ ብለው ወደ እያንዳንዱ የመንግሥት ተቋማት ሲመላለሱ በአንድ በኩል ትርፋማ የመሆኑበትን ጊዜያቸውን በመመላለስ የሚጨርሱ ስድስት ሺህ የከተማ ነጋዴ ከሚሰቃይ ከተማ ማግኘት ያለበት ነገር እንኳን ቢኖር ብናጣ ይሻላል ብለን በከተማ አስተዳደር ደረጃ ወሰንን። ስድስት ሺዎቹም የግብር ይግባኛቸው ሙሉ በሙሉ እንዲሰረዝ አድርገናል። የግብር ገቢ ስርዓቱ በአጠቃላይ በውስብስብ ማነቆች የታጠረ እንደሆነና ኢትዮጵያ ከሳህራ በታች ካሉ ሀገራት በታች ዝቅተኛ ገቢ የምትሰበስብ መሆኗን የሚያምነው የገቢዎች ሚኒስቴር ከዚህ ሁኔታ ለመውጣት በተለያዩ የኅብረተሰብ ክፍሎች የሚመራው ንቅናቄ እነዚህን ችግሮች ለመፍታት ተስፋ እንደተጣለበት ሚኒስትር ዴኤታው አቶ መሐመድ አብዲ አህመድ ተናግረዋል። የእኔነት ስሜት ማጣት የታማኝነት መውረድ፣ የማህበራዊ ልዕልና መጥፋት፣ የሞራል ዝቅጠትና በተጨማሪም ግብር የመክፈል ባህላችን ያለመዳበር፣ ተጠቃሚው ህዝብ በደረሰኝ አጠቃቀም ዙሪያ የልምድ ማነስ፣ እንዲሁም ያለደረሰኝ የሚከናወን የትኛውንም አይነት ግብይት መፈጸም በራሱ ላይ ስርቆት እንዲፈጸም መፍቀድ መሆኑን ያለመረዳትና ሌሎች ተጠቃሽ ችግሮችም ይስተዋላሉ። በአዲስ አበባ ባለፉት 9 ወራት 187 ቢሊዮን ብር ገቢ መሰብሰብ ተችሏል። ውጤቱ ግን ከዚህም በላይ ሊልቅ እንደሚገባ ነው ምክትል ከንቲባው ኢንጂነር ታከለ ኡማ ይፋ ያደረጉት። ከተማ አስተዳደሩ ማግኘት ያለበትን ነገር ግማሽ አላገኝ በኮንትሮባንድ ምክንያት በታክስ ወራ ምክንያት በማጭበርበር ምክንያት እውነተኛ ነጋዴ ግን ከመሃል እየወጣ ስቃውን እየበላ ሌላኛው ፍርድ ቤት እየተመላለሰ ግለሰቦች የራሳቸው ካዝና የሚሞሉበት ነጋዴ ሆኗል። ይሄኛውን ፍትሃዊነት ማረጋገጥ ታሪካዊ ኃላፊነት አለ። ኮንትሮባንዱን ከከተማ የምናስወጣበት ህጋዊ ያለውን አሰራር ወደ ህጋዊ የምንመልስበት ጥሮ ግሮ የላቡ ውጤት የሚያገኝ ደግሞ የሚያደግበት ከተማ አስተዳደሩ ደግሞ ከምንም በላይ የሚረዳበት። ከምንም በላይ የሚያግዝበት፣ ከምንም በላይ የሚያበረታታበት ስርዓት ዘርግተናል። የግብር ገቢን ለማሳደግ ስግብግብነትን መታገል እንደሚገባ በመድረኩ ተነስቷል። በቀጣይ በከተማ የሚገኙ ከፍተኛ ግብር ከፋይና በአመት ከ400 ሚሊየን ብር በላይ ግብይት ያላቸው 873 ነጋዴዎች ላይ ልዩ ትኩረት ተሰጥቶ እንደሚሰራም ለማወቅ ተችሏል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።